ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የእሮብ ምሽት ጥቅምት 23 2015 ዓ ም የጋቢና ቪኦኤ መሰናዶው ከአሁኑ ሰዓት ጀምሮ ወደ እናንተ ይደርሳል። የደን ገረመው መርሃ ግብሩን እየመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ተንሹ ዘንድ እንጋብዛለን። ለምሽቱ የያዝናቸውን ዘገባዎች እናስታውቃችሁ። ገርልስ ቴክ ኦቨር የሚባል ካምፔን ነው በስዊድን ኤምባሲ ላይ ነው። እኔ ቴክ ኦቨር ያደረኩት የስዊድን ኤምባሲ አምባሳደር ሚስተር ሃንስ ቦታ ነበር ለግማሽ ቀን የያዝኩት ቴክ ኦቨር አድርጌ የሰማችሁት ወጣት ሀናዲ ዩሱፍን ነው። ዓለም አቀፉ የልጃገረዶች ቀንን አስመልክቶ በፕላን ኢንተርናሽናል ኢትዮጵያ በኩል ስዊድን ኤምባሲን ለአንድ ቀን በአምባሳደርነት ማስተዳደር ትችላለች። በዚህ ዙሪያ በምሽቱ ዘገባ ይኖረናል። እንዲሁም ደግሞ በሌላ በኩል ከታዋቂው ሯጭ ሚሊዮን ወልዴ ጋር ቆይታም አድርገናል። ሌሎች ሀገራዊ ጉዳዮችን ያካተቱ ዘገባዎችም አሉ። የኢትዮጵያ ሰብአዊ መብት ኮሚሽን መንግስትና ሌሎች ባለድርሻ አካላት የሴቶችና ለሕክምና ሕፃናት መብትን እንዲያከብሩ ጠይቋል። የምሽቱ አብይ ዘገባችን ነው። በድጋሚ አብራችሁን ታመሹ ዘንድ በአክብሮት እየጋበዝን አሁን ወደ ጥንቅሮቻችን እንሻገራለን። መግቢያችን ላይ እንዳስተዋወቅ ነው የኢትዮጵያ ሰብአዊ መብቶች ኮሚሽን መንግስትና ሌሎች ባለድርሻ አካላት የሴቶችና ህጻናት መብትን እንዲያከብሩ ጠይቋል። ኮሚሽኑ በኢትዮጵያ የሴቶችና ህጻናት የሰብአዊ መብት አያያዝ ላይ ያካሄደውን አጠቃላይ ግምገማ ሪፖርትም ከሰሞኑ አቅርቧል። ሪፖርቱ ያተኮረው በ2014 ዓ በኢትዮጵያ በተለይም ደግሞ በሴቶችና ህጻናት ላይ የደረሱ ተደራራቢ ሲል የገለጸውን የሰብአዊ መብት ጥሰቶችን በተመለከተ መሆኑን ኢሰመኮ የሴቶችና ህጻናት መብት ኮሚሽነር መስከረም ገስጥ ለአሜሪካ ድምጽ በትላንትናው እለት ተናግረዋል። ኮሚሽነሯ እንዳሉት ሪፖርቱ ቁልፍ የሆኑ አወንታዊ እድገቶችን፣ ዋና ዋና ጉዳዮችን እንዲሁም ደግሞ ተግዳሮቶችንና ምክሮችን ያካተተ ነው ብለዋል። አስቴር ምስጋናው ዘገባላት። የኢትዮጵያ ሰብአዊ መብቶች ኮሚሽን ትላንት ይፋ ባደረገው ሪፖርቱ ባለፈው አመት ማለትም በ2014 ዓ.ም ብቻ በኢትዮጵያ በሰው ሰራሽና በተፈጥሮ አደጋዎች ምክንያት በተለይ በሴቶችና ህጻናት ላይ ተደራራቢ ሲል የገለጻቸው የሰብአዊ መብት ጥሰቶች ተፈጽሟል ሲል ጠቅሷል። በኮቪድ-19፣ በረሃብ፣ በግጭት፣ በጦርነትና መሰል ምክንያቶች ከፍተኛ ቁጥር ያላቸው ሴቶችና ህጻናት ከመኖሪያ ቀያቸው መፈናቀላቸው በተፈናቃይ መጠለያ ጣቢያዎች ውስጥም ለጾታዊ ጥቃትና ጎጂ ልማዳዊ ድርጊቶች ተጋላጭ መሆናቸው እንዲሁም የሰብአዊ ድጋፎችን አለማግኘታቸው ተደራራቢ የመብት ጥሰቶችን አስከትሏል ሲል ኮሚሽኑ በዘገባው ጠቁሟል። ኮሚሽኑ ከፍተኛ ቁጥር ያላቸው ሴቶችና ህጻናት ብሎ ከመግለጽ ውጭ የጠቀሰው ቁጥር የለም። በኮሚሽኑ ሪፖርት ላይ የተጠቀሰው ዓለም አቀፍ የፍልሰተኞች ድርጅት አይኦኤም በ2014 ጥር ወር ላይ ባወጣው ሪፖርት በኢትዮጵያ ከ4.5 ሚሊዮን በላይ የሀገር ውስጥ ተፈናቃዮች እንደሚገኙ ገልጿል። ይኸው ድርጅት በዚሁ ዓመት ሚያዝያ ወር ላይ ይፋ ባደረገው መረጃ ከእነዚህ ተፈናቃዮች ውስጥ 50 በመቶ የሚሆኑት ሴቶች፣ 53 በመቶ የሚሆኑት ደግሞ ህጻናት ናቸው ብሏል። በኢትዮጵያ ሰብአዊ መብቶች ኮሚሽን የሴቶችና ህጻናት ሰብአዊ መብቶች ኮሚሽነር መስከረም ገስጥ ኮሚሽኑ በአንድ አመት ውስጥ ያደረገውን የጥናት ውጤት እንዲህ ሲሉ ለአሜሪካ ድምጽ አብራርተዋል። ሴቶችና ህጻናት ለመፈናቀል፣ ለረሃብ፣ ለጦታዊ ጥቃቶች፣ ለትምህርትና ጤና መብቶቻቸው መጓደል ድጋፍና ስግህ የማግኘት መብቶቻቸው መጓደል የመሳሰሉት የሰብአዊ መብት ጥሰቶች እንደደረሱባቸው ነው እንደው ጠቅለን አድርገን ስናየው ማለት ነው። ከዚህም የተነሳ ደግሞ እንግዲህ ያው ሞት አለ፣ የአካል ጉዳት አለ የስነ ልቦና ጉዳቶች አሉ ማለት ነው። ከሰብአዊ መብት ጥሰቶች በተጓዳኝ የደረሱባቸው ጉዳቶች በኢትዮጵያ በሰሜኑ ክፍል በተነሳው ጦርነት በትግራይ በአማራ እና አፋር ክልሎች በሴቶች ላይ ከደረሱ የሰብአዊ መብት ጥሰቶች ውስጥ በብዛት የታየው አስገድዶ መድፈር ወንጀል እንደሆነ የገለጹት ኮሚሽነር መስከረም እነዚህ ድርጊቶች የጦር ወንጀልን ሊያመላክቱ ይችላሉ ብለዋል። ዘገባን በመሆኑ መጠን ጠቅልል አርጎን ያቀረበው በትግራይ ውስጥ የነበረውን ሁኔታ በሌላም በኋላ ላይ ደግሞ በአማራና በአፋር ክልል የነበረውን ሁኔታ የዳሰስንበት ማለት ነው። በቦታው በመገኘት መርማሪዎቻችን ዘገባ ውስጥ የተካተተው በግጭት አውድ ውስጥ የሚፈጸሙ ወሲባዊ ጥቃቶችን ነው። በዋናነት ከጦርነትም ጋር ተያይዞ አሁን እንደጠቀስ ነው። በዋናነት ጎልቶ ወጣ የምንለው ወሲባዊ ጥቃቶች ናቸው በሴቶች እና በሕፃናት ላይ እንግዲህ። ወሲባዊ ጥቃቶች ደግሞ ስንል አስገድዶ መድፈርን አስገድዶ መድፈር ቁከራን ብሎም ደግሞ በጭካኔ በተሞላበት ሁኔታ በቡድን ራሱ አስገድዶ መድፈርን ባዕድ ነገሮችን በሴቶች አካላት ወይም ማህፀን ውስጥ መክተትን የመሳሰሉትን እነዚህ ደግሞ በተለይ የአለም አቀፍ ወንጀል ሊሆኑ የሚችሉ ከጦር ወንጀል ጋር ወይም ከኢሰብአዊነት ጋር የተያዙ ወንጀሎችን ሊያመላክቱ ይችላሉ ከህግ አግባብ ውጭ በሴቶችና ህጻናት ሰብአዊ መብቶች አያያዝ ላይ ኮሚሽኑ የለያቸው አበረታችን ምርታዎች የመኖራቸውን ያህል ጉድለቶች እንዳሉ የጠቆሙት ኮሚሽነር መስከረም ለማ ለማስተካከል ያግዝ ዘንድ ምክረ ሀሳቦችንም ሰንዝረዋል። እንግዲህ በግጭት አውድ ውስጥ ጥቃት ለደረሰባቸው ዜጎችን አጣናት በዋናነት በአስቸኳይ የማገገሚያ የመልሶ ማቋቋሚያ የማህበራዊና ስነልቦና ስነል የድጋፍ አገልግሎቶችን አቅርቦት በጣም ወሳኝ ነገር ነው። ጥቃቱን ወደኋላ መመለስ ባይቻልም አሁን ግን አገግመው ወደ ሙሉ ህይወታቸው እንዲመለሱ የማድረግ ስራ አስፈላጊ ነው። ሌላው የፍትህ ጥያቄ ነው። ስለዚህ ፍትህን በተመለከተ ደግሞ ምርመራ፣ የፍርድ ሂደቶች መቀላጠፍ አለባቸው። የተጀመሩ ስራዎች እንዳሉ ጠቅሰናል። በም በጎ ጅማሬዎች ናቸው። መቀላጠፍ አለባቸው። በሁለቱም ከግጭቱ ጋርም በሰው ጉዳቶች ላይም ከፍትህም ከድጋፍም በተጨማሪ በዋናነት ልብ የሚባል የሚያስፈልገው ነገር እና ትኩረት ይሰጠው ብለን ያለው በአፋጣኝ መሰረተ ልማቶችን መልሶ ማቋቋም የሰብአዊ መብቶችን ማክበር፣ ማስከበርና ማሟላት የመንግስት ዋነኛ ግዴታ መሆኑን ኮሚሽነሯ አስታውቀዋል። ባለድርሻ አካላት በሪፖርቱ የተካተቱ ምክረ ሃሳቦችን በመፈጸምና በማስፈጸም ከመንግስት ጋር ርብርብ እንዲያደርጉም ጥሪ አቅርበዋል። ኮሚሽነሯ አክለውም በሀገራዊ ምክክር፣ በሰላም ግንባታ እና በመሳሰሉ ህዝባዊ ውይይቶች ውስጥ ሴቶችንና ህጻናትን የማሳተፍ ባህል እንዲጎለብት አሳስበዋል። ለአሜሪካ ድምፅ አስቴር ምስጋናው ነው ባህር ዳር ከሶስት ሳምንታት በፊት የታሰበው ዓለም አቀፉን የልጃገረዶች ቀን አስመልክቶ ፕላን ኢንተርናሽናል ኢትዮጵያ ወጣት ሴቶችና ልጃገረዶችን አገረዶችን ወደ አመራር ለማምጣት መቀመጫቸውን አዲስ አበባ ካደረጉ የተለያዩ ኤምባሲዎች ጋር በመሆን ለአንድ ቀን ኤምባሲዎቹን እንዲመሩ ማድረግ ችሏል። በዚህ ዙሪያ ያስተናዳውት ዘገባ ቀጥሎ ይቀርባል። ዓለም አቀፉ የልጃገረዶች ቀን ጥቅምት 1 2015 ዓ ም ሁሉም ልጃገረዶች የተሻለ ነገር ይገባቸዋል፣ ዓለምም የተሻለ ነገር ይገባዋል በሚል መሪ ቃል በዓለም አቀፍ ደረጃ ታስቦ ውሏል። በኢትዮጵያ ውስጥም በሴቶችና ህጻናት እንዲሁም ቤተሰቦች ላይ የሚሰራው ዓለም አቀፉ ግብረሰናይ ድርጅት ፕላን ኢንተርናሽናል ኢትዮጵያ ለየት ያለ መርሃ ግብር በመቅረጽ ልጃገረዶችን ወደ አመራር በማምጣት የችላለው መንፈስ እንዲያዳብሩ ለማድረግ እየሰራ ይገኛል ፕላን ኢንተርናሽናል ዘንድሮ ለአስረኛ ጊዜ ያከበረው ይኸው የልጃገረዶች ቀን ኢትዮጵያ ውስጥ መቀመጫቸውን ካደረጉ የተለያዩ ሀገራት ኤምባሲዎች ጋር ልጃገረዶች ለአንድ ቀን በከፍተኛ የአምባሳደር ኃላፊነት እንዲያስተዳድሩ ማድረግ ችሏል። የዚህ መርሃ ግብር ተሳታፊ የሆነችው ወጣት አናዲ ዩሱፍ ለአንድ ቀን የስዊድን ኤምባሲ አምባሳደር ሆናለች። ከዴቨሎፕመንት ሮ አደልት ና ንፎርማል ኤዱኬሽን የሚባል ሀገር በቀል ኤንጂኦ ላይ ካፓሲቲ ቢልዲንግ ኦፊሰር ሆኜ ነው የምሰራው ፕላን ኢንተርናሽናል የተዋወቅኩት ስድስት ወር ሊደርሽፕ ትሬኒንግ ተሰጥቶን ነበረ። በዛ ምክንያት ነው ወደ ፕላን ኢንተርናሽናል የገባሁት። አሁን ያለሁበትን ድርጅትም ቮለንቲር ሁኝ እንድቀጠር ፕላን ኢንተርናሽናል ረድቶኛል። ፐብሊክ ሪሌሽንስ ነበርኩኝ። በፕላን ኢንተርናሽናል ድጋፍ ያንግ ፊሜል ሊደርስ የሚባል ግሩፕ ነበረ። አሁን ደግሞ ዩዝ አድቫይዘሪ ፓነል የሚባል ቡድን ተቋቁሟል። አሁን እዛ ላይ ነ ቫይስ ፕሬዚደንት ሆኜ እያገለገልኩኝ ነው። ቮለንቲ ማለት ነው። ገርልስ ቴክ ኦቨር የሚባል ካምፔን ነው። እዛ ስዊድን ኤምባሲ ላይ ነው እኔ ቴክ ኦቨር ያደረኩት የስዊድን ኤምባሲ አምባሳደር ሚስተር ሀዝ ቦታ ነበር። ለግማሽ ቀን የስኩት ቴክ ኦቨር አድርጌ እኔ መጀመሪያ በጣም ኤክሳይትድ ነበርኩኝ። ኦልሞስት አንድ ዓመት አካባቢ ይሆናል ከፈለግኩ ስዊድን ኤምባሲን አምባሳደር ቴክ ኦቨር ለማድረግ በመጀመሪያ የዌልካም ፕሮግራም ነው የተደረገልን። ሚስተር ሃንስ ወደ ሬዚደንሳቸው ወደ መኖሪያ ቤታቸው ወሰዱን። መኖሪያ ቤታቸው ኃይለ ሥላሴ የሰጣቸው ሬዚደንስ ነው። ከዛ በመቀጠል ስብሰባ ነበረ። ስብሰባው ላይ የዩኤን ውመን ሪፕሬዘንታቲቭ፣ ሴቭ ዘ ችልድረን ሪፕሬዘንታቲቭ እና አፍሪካን ቻይልድ ፖሊሲ ፎረም ዳይሬክተር እና ፕሮግራም ማኔጀር መሰለቲ ካልተሳሳትኩኝ ፕላን ኢንተርናሽናል ስታፎች እና የስዊድን ኤንባሲ ስታፎች ከአምባሳደሩ ጋር ስብሰባ መርቼ ነበረ። ስብሰባው ላይ አንድ ፕሬዘንቴሽን ነበረኝ ገርልስ ፖለቲካል ፓርቲሲፔሽን ላይ። በዛ ሰዓት ራሴም አምባሳደር ብዬ ነበር ያስተዋወቁት ያስተዋወቅኩት ለሌሎቹ ለኤሲፒኤፍ፣ ለሴቭ ችልድረንም ለዩኤን ውመንም እንደ አምባሳደር ሆኜ ነው መሀል ላይ ተቀመጬ ፕሬዘንት ሳደርግ የነበረው። በአጠገቤ ደግሞ ምስተር ሃንስ ነበረ። ፕሬዘንቴሽኑን በጥሩ ሁኔታ አቅርቤ ነበረ። እንደውም እንደፈራሁት አይደል ነበረ። ወጣት አናዲ ዩሱፍ ይሄ ተሞክሮ ትልቅ በራስ መተማመንን እንደፈጠረላት እና ሌሎች ሴቶችን የመምራት እድልን ሊያገኙ ይገባል የሚለው ጥሪዋን እንድታቀርብ እድሉን እንደፈጠረላት ትናገራለች። አንደኛ በጣም ፈልቅ የሆኑ እዛ ቦታ ይሄ አትራክት አድርጌው ነው ብዬ ነው የማምነው፣ እና በጣም ፈልጌው ነው ያገኘሁት። ሶ ሌሎችም ሰዎች በጣም ሌሎችም ሴቶች በኔ ዕድሜ ያሉ ሴቶች በጣም ብዙ ነገር ይፈልጋሉ እና ይህንን እድል ማግኘት የለባቸውም ወይ የሚጠየቅ ራሱ አይነት ነገር አይደለም። ሴቶች እዛ ቦታ ላይ መውጣት አለባቸው። ዴይ ሀፍቱ ዊ ሀፍቱ። እንደ ወጣት ሴት ዲሲዥን የህይወታችን አፌክት የሚያደረገውን ነገር ዲሳይድ የሚያደርጉልን እኛ አይደለንም። ከኛ ውጭ ያሉት አካሎች ናቸው። ቤት እማል ቤት ንግኦልድ ፒፕል አብዛኛዎቹ ከኛ እድሜ ውጭ ያሉት ናቸው እና ይሄንን ዲሲዥን ሜኪንግ ውስጥ መካተት ማለት የኛ ራይት ብዬ ነው ማስበው እና እዛ ቦታ ላይ ስቀመጥ፣ ስለ ራሴ ሳወራ ፓወርፖይንት ላይ የነበረው ግርልስ ነበረ እኔ ማወራው አስ ግርልስ እኛ ሴቶች እኛ እያልኩኝ ነው እና አይ ፋይናሊ ሀደ ቻንስ እድሉ ነበር። እድሉን አገኘሁት ስለ ራሴ ለማውራት። ልክ እንደ እሷ ሁሉ በኔዘርላንድ ኤምበሲ በአምባሳደርነት አንድ ቀን የመራችሁ ሌላዋ ወጣት ደግሞ ሰላማዊት ገብረ መስቀል ናት። ከኢንተርናሽናል የራሱ ዩዘ አድቫይዘሪ ፓናል አለው። በዛ ውስጥም እኔ የቦርዱ ቼር ሆኜ እያገለገልኩ እገኛለሁኝ። እንዲሁም ደግሞ 2014 ጀምሮ ፕላን ኢንተርናሽናል ግርልስ አምባሳደር ሆኜ የተለያዩ የፕላን ኢንተርናሽናል ኢትዮጵያ ኢንተርናሽናል ግሎባሊ ካምፓይኖች አሉ። እነዛ ላይ አድቮኬት እያደረኩ ይገኛሉ። ስለዚህ በዚህ ኢንተርናሽናል ዴይ ኦፍ ዘ ገርል ላይም የኔዘርላንድ ኤምባሲን የአምባሳደር ቦታ በመያዝ ለአንድ ቀን ኤምባሲውን ያመራው ኤምባሲ ውስጥ ያው ብዙ ስታፎች አሉ። እነሱም የተለያዩ በሀገራችን ውስጥ የተለያዩ ስራዎች እየሰሩ ያሉ፣ ለነዛ ስታፎች ደግሞ ለነዛ ዲፓርትመንት የራሳቸው ሄዶች አሉ እና ብዙዎቹ ሴቶች ነበሩ። ከነሱ የሚሰሯቸውን ስራዎችን በማየት ብዙ ነገር መማር ችዬ ነበር። ሰላማዊትም ሴቶችን ለማብቃት በዋናነት ልጃገረዶች በትምህርት ቤት እንዲቆዩ ማድረጉ ላይ በአትኩሮት ሊሰራበት ይገባል ስትል ጥሪ ታቀርባለች። አመራርነት ሲባል እንደውም በአሁኑ በሀገራችን ብዙ የሚኒስቴርም ቦታዎች ላይ ያሉ ትልልቅ ቦታዎችም ላይ አሁን ላይ ለውጥ ከመጣ በኋላ ጥሩ ነው፣ የሴቶች ብዛት እየጨመረ ነው አመራርነት ላይ። ነገር ግን ምንድነው በዚህ ዓመት በጣም ትልቅ አድቮኬሲ ሰራ ሰራ ምለው ሴቶች እንዳላ ውመንስ የሚለው ላይ እነሱ ሊደርሽፕ ላይ የመምጣቱ ነገር አለ። ነገር ግን ይሄ ልጃገረድ ሴቶች ወይም ደግሞ ወጣቱ ሴቶች ተረስተዋል የሚል ነገር ነበር እና ስለዚህ ትምህርት ቤቶች ላይ የሚሰራ ካለበት። አቶ መልካሙ በርሴሳ በፕላን ኢንተርናሽናል ኢትዮጵያ ውስጥ የወጣቶችና የሴቶች ጉዳይ ተጽዕኖ ላይ የሚሰሩ ባለሙያ ናቸው። ስለ ዘንድሮ የተቋማቸው እንቅስቃሴ እንዲህ ያስረዳሉ። የኛ ጊዜ አሁን ነው መብታችን የወደፊት እጣችን የሚል አውር ታይም ኢዝ ናው አውር ራይት አውር ፊቸር የሚል ቲም ነበረ የዘንድሮ የሴት ልጆች የዓለም አቀፍ ቀን ያከበር ነው። ይሄንን እንግዲህ ቅድም እንዳልኩኝ የተለያዩ ተቋማት እዚህ ውስጥ ትልቅ ሚና ተጫውተዋል። እንግዲህ ይህን ሁሉ የተለያዩ የእኛ አጋሮችን በማሳተፍ የዘንድሮ የአስረኛ የሴት ልጆች ዓለም አቀፍ ቀን በጣም በደመቀ ሁኔታ የተለያዩ የመንግስት መሪዎች ሚኒስቴሮች፣ በተገኙበት የራሳቸው ልጃገረዶች ከመጀመሪያ እስከ መጨረሻ ፕሮግራሙን ሊድ የሚያደርጉ የሚመሩ ሁሉ ነገር የነሱ የሆነ የእኛ ተጽዕኖና ሊደርሺፕ የሌለበት በደመቀ ሁኔታ ተከብረዋል ማለት ነው። ስለዚህ ስለዚህ ቅድም እንዳልኩኝ እንግዲህ የተለያዩ ስልጠናዎች ይሰጣቸዋል። የተለያዩ ካምፔኖች ይደረጋሉ። የተለያዩ ዓለም አቀፍ ቀኖች ውስጥ በዚህም በዩዝ ኢንተርናሽናል ዴይ በተለያዩ ዓለም አቀፍ በዓላት ውስጥ ይሳተፋሉ። ከዛም በዘለለ የነሱን ይችላለሁ፣ ይመራለሁ አይ ካን ሊድ አይ ካን ሊድ ካምፓኒ አይ ካን ሊድ ሂዩጅ ኦርጋናይዜሽን የሚለው ስሜት በውስጣቸው ለመፍጠር ገል ስቴክ ኦቨሪን እናካሄዳለን ማለት ነው። አቶ መልካሙ ይህ ተሞክሮ ልጃገረዶቹ ሀሳባቸውን በነፃነት እንዲገልጹ ከተለያዩ ዓለም አቀፍና የሀገር ውስጥ ተቋማት ጋርም ትስስር እንዲፈጥሩ ከማድረግ በዘለለም ነፃ የትምህርት እድልና የስራ እድል እንዲያገኙ ትልቅ ሚና እንደሚጫወት ይናገራሉ። ምን ተሰማሽ የሚባል ሪፍሌክሽን ሴሽን አለ እና ለእነሱም፣ ለሁለቱም የምንደረግ ሪፍሌክሽን ሴሽን አለው ፕሮሲጀሩ። እና ከዛ በኋላ የምናገሩት ነገር በቃ በጣም ለማመን የሚያስቸግርሽ በቃ ይመራለሁ፣ አሁን አሁን ራሱ በቃ ኔ ይመራለሁ የምል በትልቅ ደስታና ፈገግታ ሲያሳዩ በዛ ውስጥ ያንን ብቻ ማድረግ ሳይሆን ቀጣይነት ያለው በነ ልጃጌዶቹ ህይወት ውስጥ ለውጥ እንድመጣ ከኤምባሲዎች ጋር ሆነን የተለያዩ ስራዎችን እንሰራለን። ለምሳሌ አሁን በዘንድሮ በጣም ለየት የሚያደርገው ብዙ ኤምባሲዎች ለነዚህ ገርልስ ፍሪ ስኮላርሺፕ ሰጧቸዋል። ሌሎቹ ደግሞ በእነሱ ውስጣዊ አሰራር በሚያካሂዱት የተለያየ ኢንተርናሽናል ሚቲንጎች ውስጥ እንድሳተፉ ጋብዟቸዋል። ዘንድሮ እንግዲህ ለዚህ ፐርፐዝ ወደ ሀያ ልጃገረዶችን ሰልጥነን አዘጋጅተናል። ከሀያዎቹ እስከዛሬ ዛሬ ድረስ ስምንቶቹ ይህንን ገርልስ ቴክ ኦቨር አካሂደዋል። ሌሎቹ ደግሞ በሚኒስትር ደረጃ ኢንክሉዲንግ አውር ፕሬዚደንት ሎቢ ያደረገ ነው። በሚኒስቴር የተለያዩ ሚኒስቴሮች ኢንተርስት አሳይተዋል። አቶ መልካሙ ፕላን ኢንተርናሽናል ኢትዮጵያ በቀጣይ ይህንን መርሃ ግብር በሰፊው ለማስኬድ እንዲሁም ደግሞ ልጃገረዶቹ ራሳቸው ኃላፊነት ወስደው የለውጥ ባለቤት እንዲሆኑ እንደሚያግዝም ገልጸዋል። ከአሜሪካ ድምፅ ለተጠናቀረ ዘገባ አይደን ገረመው ከዋሽንግተን ዲሲ ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። በወጣትነት ዘመናቸው ባስመዘገቧቸው የስፖርት ዓለም ድሎች ከሚታወሱ ኢትዮጵያውያን መካከል አንዱ የዛሬ ምሽት እንግዳችን ነው። ሚሊዮን ወልዴ ከሀብታሙ ስዩም ጋር ቆይታ አድርጓል። አጀማመሬ ብዙን በትምህርት ቤት በኳስ ላይ ነው የጀመርኩት። ኳስ እየተጫወትኩ ነው በአካባቢ ላይ ከአካባቢ ካሉ ልጆች ጋር ኳስ እየተጫወትኩ ነው ያደግኩት። ግን አጋጣሚ ያው አንድ የምንጫወትበት ሜዳ ሲታጠር ለሆነ ለልማት ብለው ሲያጥሩት የዛን ጊዜ ወደ ቁስቋም የሚባል ቦታ ጫካን ወደ እንጦጦ ነው ወደዛ ጋር ሜዳ ፍለጋ እየሮጥን ስንሄድ ነው። የዛ ሰዓት በአካባቢያችን የሚሮጡ ሁለት አትሌቶች ነበሩና እነሱን በተደጋጋሚ ማየት ጀመርኩኝና ያው እኔ ነበርኩኝ። ከዛ እዛ ምድር ደርሰው ሜዳው ላይ ከዛ እነሱም እንደ ቀልድ እንግዲህ ለምንድን ነው ከእናንተ ጋር ቀላቅሉት ምናምን የሚባል እንደ ጨዋታ ነገር መጥቶ ሀሳቡ በዛ ፈለቀልኝና ተቀላቅዬ እንግዲህ ተሳካልኝ መሰለኝ እግዚአብሔር መስክ መልካም እንግዲህ፣ ሚሊዮን በጣም የምትታወስበት በተለይ በጎርጎሳውያኑ ሁለት ሺ ዓመተ ምህረት በሲድኒ ኦሎምፒክ በአምስት ሺህ ሜትር ያስመዘገብከው ያልተጠበቀ ድል እንደሆነ ይታወሳል። ከአንተ በፊት ልምዱ የነበራቸው ሌሎችን ሀገራት የወከሉ ተወዳዳሪዎች ከመኖራቸው ጋር በተያያዘ ያልተጠበቀ የተባለው በወቅቱ እጅግ ወጣት ከነበሩ ተወዳዳሪዎቹ መካከል አንዱ ነበርክ። ምን ስታስታውሳል? የነበረውን ስሜት ጠቅለላ አድርገ ንገረን። እንግዲህ የነበረው ስሜት ከዛ በፊት እንግዲህ በሩጫ ስጀመር አስራ ሰባት አስራ ስምንት ዓመት ላይ ትምህርት ቤት ወደ ሀይ ስኩል ከ እያለሁ ነው የጀመርኩት እና እዛው ሩጫውን ጀመርኩኝ ወዲያውኑ ክለብ የሚያስኩኝ ወዲያውኑ ደግሞ ናሽናል ቲምን ተመረጥኩኝ በጣም በፈጣን እድገት ነው ወደ ናሽናል ቲም ሄድኩት እና ገና ወዲያው የመጀመሪያውን አለም ወጣቶች ጃን ሜዳ ማጣሪያ በሚደረገው ውድድር ላይ እዛ ላይ የመጀመሪያውን ሶስተኛው ጥቼ አለፍኩኝ ወደ ደቡብ አፍሪካ ሄድኩኝ። መጀመሪያ ደቡብ አፍሪካ ነው ሄድኩት። ከዛ በኋላ ደግሞ በሚቀጥለው ላይ ደግሞ ወደ ሞሮኮ ሄጄ እዛ ደግሞ ሻምፒዮን አንደኛ ሆኜ በዓለም ወጣቶች የመጀመሪያውን ወርቅ አመጣሁበት ጊዜ ነው። ከዛ በኋላ እንግዲህ እየቀጠል በወጣቶች ነው ብዙ ጊዜ ወክዬ ለሀገሬ ብዙ መዳሊያዎች አመጣሁት። ወዲያውኑ ዓለም ሻምፒዮና እና ኦሎምፒክም ደረሰ። እዛ ደግሞ ያው በአምስት ሺህ ተሳለ ተሳትፌ ወርቅ አመጥተዋል። በተለይ ወደ ሀገር ቤት በምትመለሱበት ጊዜ ደማቅ አቀባበል ነበረ። ከዛ ድል ጋር በተገናኘ የምታስታውሳቸው የማይረሱ ገጠመኞች ምንድን ናቸው? እንግዲህ የዛን ጊዜ ባይገርምህ ልክ የአምስት ሺ ፋይናል የሚደረግለት እኛ ወደ ሜዳ ውስጥ ስንገባ ደራርቱ እና ጌጤ አሸንፈው ለመዳሊያ እየገቡ ነበረ። የእነሱ መዳሊያ የእኛ ና አቆሙ እና የእኛ መነሻ ልክ እንትኑ ስታርት እንትኑ ላይ ቆመን እነሱ ደግሞ መዳሊያ ይሸለሙ ነበረ እና በዛ ሰዓት የአገራችንን መዝሙር ቆመን ከመጀመራችን በፊት ዘምረን ነውና የጀመርነው ያ ጭንቅላቴ ውስጥ የሆነ ነገር ነው የፈጠረብን። እኛም አሁን እዚህ ላይ እንደዚህ ሆነን እኛም ማዘመር አለብን ብለን ከጓደኞቼ ጋር የዛን ጊዜ አብረን እንትን አድርገን ነበር እና እግዚአብሔር ይመስገን እኔ ደግሞ ተሳካሌ። ከሲድኒው ድል በኋላ ካናዳ ኤድመንተን ላይ በቀጣዩ ዓመት በዓለም አትሌቲክስ ቻምፒዮንሺፕ ላይ የብር ሜዳሊያ ያሸንፋል። ከዚያ በኋላ ባሉት ዓመታት እንግዲህ ቀስ በቀስ ወደ አትሌቲክስ አሰልጣኝነቱ ፊትህን አዞርሃል ማለት ይቻላል። ሚኔሶታ ላይ ሴንት ቶማስ በሚባል አካዳሚ አገር አቋራጭ ሩጫ አሰልጣኝ ሆነ መስራትን ሰምቻለሁ። ለምን ወደ አሰልጣኝነቱ ፊትህን ማዞር ፈለግ? ኤድመንተን እንደደረሰ የዛን ጊዜ ልክ ወደ ኤድመንተን ትሬኒንግ ካምፕ ውስጥ ሆነን እግሬ ላይ ከባድ ጉዳት ደረሰብኝ። ኤድመንተን ራሱ ስሮጥ እንዲሁም አትሄድም ሁላ እየተባልኩ ነበረ። ግን ያው አሰልጣኞችም የተለየ እንትን እያደረጉኝ ዶክተሮቹም ዶክተር አያሌው ጥሩ ትሪትመንት ሰጥተውኝ ከዛ በኋላ ያንን እንድሳተፍ አደረጉኝና እንድ ባይገርምህ እዛም ላይ ጥሩ ተሳካልኝ። እንዲሁም ሶስተኛ ሆኜ ሁለተኛው ያው ሶስተኛ ነው። ያው በኋላ በእንትን ሁለተኛ ሆንኩኝ እና የብር መዳሊያን አገኘሁኝ። እና ከዛ በኋላ ነው እዛ ላይ ነው የጀመረኝ እና እግሬን ከዛ በኋላ ወደ ሳውዲ አረቢያ መቼ የህክምና አድርጌያለሁ የጀርባ አጥንቴ ላይ ከባድ እንትነት ተደርጎ፣ እዛም ህክምናው ስጃለሁኝ። ከዛ በኋላ በቃ እየቀነሰ መጣና አሁንም ትሬኒንግ ብዙ ጊዜ ወደ አሜሪካን ኒውዮርክ አንድ የጓደኛዬም ኢኮሎጂስት የሚያሰለጠን ማይክ ቦር ይባላል ስቲል አለ እና እሱ ጋር ትሬኒንግ ለመስራት ሄጄ በዛ ሰዓት ነው ያው ሩጫው ብዙ እንትን እንደሌለው ስለ እንትን ስላለ ወደዚህም አዘንበል ይህንንም እይ ተመልከት በመባል በዛ ጀመርኩ ማለት ነው። እንግዲህ ወደ ዩናይትድ ስቴትስ ከመጣህ በኋላ ከአትሌቲክሱ አሁንም አራክም ትውልደ ኢትዮጵያውያንም ሆነ ሌሎች አፍሪካውያን በሚሳተፉባቸው የተለያዩ የጎዳና ሩጫዎች ላይ በአስተባባሪነት እንዲሁም ደግሞ በአዘጋጅነትም ስትሳተፍ አይቻለው። በቅርብ ዓመታት ውስጥ ደግሞ ሚሊዮን ወልዴ 2000 የተባለ የአትሌቲክስ ማሰልጠኛ ተቋም መስርተሃል። ተቋሙንስ እንዴት ለመጀመር ቻልክ? ግቡ ምንድነው የተቋሙ? እንግዲህ በዚህ መጀመሪያ ለመግባት ያነሳሳኝ እንዳልከው ኒውዮርክ ውስጥ ሆኜ የተለያዩ ሃይስኩል የፕራይቬት ሃይስኩሎች ውስጥ አሰልጣኝ ሆኜ በመጀመሪያ እሰርቻለሁ። በመጀመሪያ ሪቨርዴል ሃይስኩል የሚባል ማስተር ስኩል፣ ማስተር ሃይስኩል የሚባል ሆሊ ቻይልድ፣ ዌስትቸስተር ትራክ ክለብ እነዚህ ሁሉ እሰርቻለሁ እና የብዙዎቹ አሁን ሆሊ ቻይልድ እና ሪቨርዴል የሴቶች ብቻ ነው። በእነሱ ቨርሲቲ ይሉታል። ስቴፕ አላቸው እና የእነሱ የዋናው ቲም አሰልጣኝ ሁኜ ሰርቻለሁ። እዛ ሁኜ ያው ቤተሰቦች ኢትዮጵያ ነበሩ። አሁን ነው በቅርቡ የመጡት። ብዙውን እዛ ነበረ የማሳልፈው። አሁን እነሱ ወደዚህ ሲመጡ፣ ወደ ሚኒሶታ ሲመጡ፣ ግዴታ ወደ ቤተሰቤ መቀላቀል አብሬ መሆን ስላለብኝ፣ ልጆችም ወደ ትምህርት ቤት እየሄዱ ስለሆነ ከእነሱ ጋር መሄድ ስላለብኝ፣ እዚህ ያለውን እንትን ይሄንን በማሰብ እዚህ ላሉት ደግሞ ታዳጊ የእኛ ማህበረሰቦችን በማሰባሰብ ይሄንን አቋቁሜ በዚህ መንገድ እንዲሄዱና እነሱም ደግሞ የተሻለ በሩጫው ባይገርም በሩጫው የሚሰጠው ሚኒማል ሀይ ስኩል ማነው፣ ለካሌጅ ለመሄድ ለሀይ ስኩል ላይ ሆነው እኛ ሀገር በቀላሉ የሚመጣ ነው። ምክንያቱም ሀገራችን ሀይ አልቲቲድ ነው፣ ትሬኒንግ የሚሰራው ወጣቶች እዚያ በአንድ ጊዜ እንትን ብትላቸው፣ ይህንን ሰዓት በአንድ ጊዜ ይመጡታል። እዚ ያሉት ግን ትንሽ ይከብዳል። አሁን ግን ፕራክቲስ ካደረጉ ግን ያንን ሰዓት እየመጡ የተሻለ ነገር እንዲያገኙና እነሱንም እንዲያሰባስብ ብዬ ነው። በአንተ የአትሌቲክስ ተወዳዳሪነት ዘመን የማይዘነጉ አሰልጣኞች ነበሩ። እነ ዶክተር ወልደ መስቀል ኮስትር፣ እንዲሁም ሌሎች ሌሎች ማለት ነው። እነሱ የሚያሰለጥኑበት የራሳቸው ዘይቤና ፍልስፍና ነበራቸው። አንተ በአሁኑ ሰዓት እዚህ ዩናይትድ ስቴትስ የምታገኛቸውን ታዳጊ አትሌቶች በየትኛው ፍልስፍና ነው የምታሰለጥናቸው? ያለው ልዩነት ምንድን ነው? በጣም ትልቅ ልዩ። እንዳልከ አገራችን ላይ እንትኑ አገሩ ራሱ መልካም ድሯ በጣም የሰጠ ነው፣ ለሩጫ ለማንኛው ስፖርት እንትን ያደረገ ነው። እዚህ ግን ልጆች ሲማሩ የተለያየ ማለት ብዙ ተጽዕኖ ትምህርታቸው ላይ ያደላሉ። ሩጫውን የሚሰጥ ከትምህርት በኋላ ነው። ሩጫው ድካም አለ። እዛ ያው ሁሉ እያለ ግን ውጤት ለማምጣት ይጥራሉ። እኔ ደግሞ ያ ብዙዎቹ ደግሞ የኛ በእንትን ትኩረት እየሰጡት አይደለም እዚ ሩጫ ላይ አሁን በዚህ ሀገር ላይ ሳይ እዚ ተወልደው የኖሩ ብዙ ጊዜ በሌላ ስፖርቶች ላይ ነው። ብዙ እንዳልኩ በጣም ፋሲሊቲ ያለው እንትን ለእያንዳንዱ ስፒር በትምህርት ቤት የሚሰጠው እንትን በጣም ላቅ ያለ ነው። እና ሩጫው ላይ ደግሞ ብዙ እንትን የላቸውም። የኛ ያንን እንዲያገኙት በማሰብ ነው። ከዛ በኋላ እንግዲህ ቀጣዩ ወደ ሌላ የሚሄዱ ትሬኒንጉን ካገኙ በኋላ እኔም የሰለጠንኩበትን እና የሄድኩበትን አካሄድ ለነሱ ለማሳየት ነው። ሚሊዮን፣ የቀጣይ ዘመን እቅድህ ምንድን ነው? አሁን የጀመርካቸው ስራዎች አሉ። ከእነሱም ጋር በተገናኘ ሊሆን ይችላል። ወይም በግልህም ደግሞ የምትሞክራቸው ሌላዎች ጉዳዮች ካሉ ስለነሱ ንገረኝ። እንግዲህ ሁሉም ልጅ እንግዲህ እኔ እንግዲህ ራሴ ነው በዚህ ይህንን አቋቁሜ ልጆችን ለማሰባሰብ ያው ብዙ ያልተለመደ ነገር ነው። ልጆቹን እንግዲህ ወላጆችን በሚሄዱበትና በአሉበትና በሚማሩበት በእኛ ማህበረሰብ በቸርች ውስጥ የሄድኩኝ ልጆቹን ወደዚህ በተለይ ያው ወላጅ ነው እዚህ እንትን ዋናው እንትን እና ልጆቹ እኔ በአቋቋምኩት ወይ ደግሞ ማለት በምሰራበት የትሬኒንግ ቦታ ላይ ልጆቻቸውን ይዘው መተው እኔም ደግሞ ያለኝን ልምድ ለማካፈል ለእነሱ ዝግጁ መሆኔን ነው። በዚህ አጋጣሚ ለሁሉ የምናገር እጅግ በጣም እናመሰግናለን። የኦሎምፒክ ባለድል አትሌት ሚሊዮን ወልዴ ስለነበረን ቆይታ በአድማጮች በተመልካቾች ስም አመሰግናለሁ። በሌላ ጊዜ እንግዲህ ስቱዲዮ ደግሞ ተገናኝተን ሌሎች ጉዳዮች እናነሳሳለን። ለአሁኑ መልካም ቀን ይሆንል። አሜን ለሁላችን። አታሙኔን በጣም አመሰግናለሁ። እንግዲህ አርጋችሁኝ እንግዲህ ከዚህ ድረስ ደውላችሁ ስለጋበዛችሁኝ እጅግ አርጌ በጣም አመሰግናለን። አርጌ በጣም i don't want to fall i don't want to take it i don't want to call it i don't want to fake this feeling with everything you got why do you need to fake it it's time that i was leaving yeah, this time i'm making my escape አድማጭ ተመልካቾቻችን የሮብ ምሽት የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በያማሪክ ላይ ለጋቢና ቤ እያላችሁ አድርሱን። እንዲሁም ደግሞ በመልእክት ሳጥናችን እዛው ፌስቡካችን ላይ ማለት ነው ስልክ ቁጥራችሁን ብትተውልን እንደውላችኋለን። ከእናንተም አስተያየት እንሰበስባለን። ደንገረ ደግሞ መሰናዶን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎች እና የስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። ጤና ይስጥልኝ። oh oh oh